ነገ እንደሚጀመር ጊዜያዊ ፕሮግራም በተያዘለት የሰላም ድርድር የሚሳተፉት ጥያቄዎቻቸው እየተመለሱ በመሆናቸው እንደሆነ የደቡብ ሱዳን አማጽያን አስታውቀዋል። የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ለቪኦኤ እንዳሉት የእርሳቸው ወገን ድርድሩን ለማሳካት ዝግጁ ነው። ቃል አቀባዩን ያነጋገረው እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። እንደ አውሮፓውያን አቆጣጠር ሰኔ 23 2014 የተቋረጠው የደቡብ ሱዳን ወገኖች የሰላም ድርድር ነገ ሊጀመር እንደሚችል አደራዳሪው ኢጋድ ሰሞኑን ባወጣው መግለጫ አስታውቋል። ሁሉን አሳታፊ የሆነው የሰላም ድርድር የተቋረጠው በተለይ አማጽያኑ ከተሳታፊዎች አመራረጥ አንጻር ጥያቄ በማንሳታቸው ነበር። በድርድሩ ላይ እንደሚገኙ የተጠሩት የሲቪክ ማህበረሰብ፣ የፖለቲካ ፓርቲዎች እና የሌሎች ድርጅቶች ተወካዮች በመንግስት ይዞታ ስር ካሉ ቦታዎች የተመረጡ የመንግስት ደጋፊዎች ናቸው ሲሉ ነው አማጽያኑ ቅሬታ ያቀረቡት። መንግስትን የማይደግፉና በተለያዩ አካባቢዎች የተፈተኑ የሲቪክ ማህበረሰብ ተወካዮችም መጠራት እንዳለባቸው ሲጠይቁ ቆይተዋል። አማጽያኑ የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ዛሬ ለቪኦኤ ሲናገሩ ይህ ጥያቄያቸው እየተመለሰ መሆኑን አስረድተዋል። ከኢጋድ ጋር በተደረጉ ምክክሮች አሁን የተገለሉትን የሲቪክ ማኅበረሰብ ተወካዮች ጉዳይ እየፈቱት ይመስላል። በየሀገሩ የሚገኙትና የተሰደዱት የሲቪክ ማኅበረሰብ አባላት አሁን በድርድሩ መሳተፍ የሚችሉና ተቀባይነት የሚያገኙ ይመስላል። እናም ቃል አቀባዩ እንዳሉት በየሀገሩ ተበትነው የሚገኙ የሲቪክ ማህበራትም ለድርድሩ ተወካይ መላክ እንዲችሉ እየተደረገ ነው። የአሁኑ ዙር የሰላም ድርድር በደቡብ ሱዳን ሰላም ለማምጣት የመጨረሻ እድል ሊሆን እንደሚችል የሚናገሩ ወገኖች አሉ። ስለዚሁ የጠየኳቸው ቃል አቀባዩ ሁሴን ማርኞት በእኛ በኩል ዝግጁ ነን ብለዋል። ሌላኛው ወገን ፈቃደኛ ከሆነ በአንድም ሆነ በሁለት ሳምንት ድርድሩን አጠናቀን ሰላም ማምጣት እንችላለን። ይህ የሚወሰነው በሌላኛው ወገንና በድርድሩ ሊሳተፉ በሚመጡ ባለድርሻ አካላት ነው። በእኛ በኩል ለሰላም ዝግጁ ነን። የሰላም ድርድሩ በነገው ዕለት እንደሚጀመር የኢጋድ ጊዜያዊ ፕሮግራም ቢያመለክትም ይፋ ማረጋገጫ አልተሰጠበትም። የደቡብ ሱዳን መንግሥት ተደራዳሪዎችም እስካሁን አዲስ አበባ አልገቡም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ